እንኳን ለዓለም አቀፍ የሴቶች ቀን ማርች ኤት አደረሳችሁ። ክቡራንና ክቡራት እንኳን ለማርች ኤት አደረሳችሁ። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 29 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን በድጋሚ የምናስተናግዳችሁ አዲሱ አበበና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባትንም። ኢትዮጵያ ውስጥ ላለው ችግር መልሱ የበለጠ ነጻነት እንጂ መገደብ አይደለም ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታውቀዋል። ኢትዮጵያ ውስጥ ያለው በሀገሪቱ የተጣለው የአስቸኳይ ጊዜ አዋጅ በተቻለ ፍጥነት መነሳቱ አስፈላጊ ነው። በአብይ ርዕስ ዘገባ ዝርዝር አድርገን ይዘናቸዋል። ለአርዕስተ ዜናው አዲሱ ከምሽቱ ዜና መካከል ቀደም ሲል እንደገለጥ ነው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ ላለው ችግር መልሱ የበለጠ ነጻነት እንጂ መገደብ አይደለም ማለታቸውና እኒሁ ውጭ ጉዳይ ሚኒስትር ፕሬዚዳንት ዶናልድ ትራምፕ አፍሪካ ላይ በሰነዘሩት ጸያፍ አነጋገር የተነሳውን ተቃውሞ ለማርገብ ዩናይትድ ስቴትስ ከፍተኛ ጥረት እንደምታደርግም አስገንዝበዋል። ሩሲያና ዚምባብዌ የንግድ ስምምነት በመፈራረም ግንኙነቶቻቸውን እያጠናከሩ መሆናቸው ተሰማ። ሰሜን ኮሪያና ዩናይትድ ስቴትስ ለሰላም እንዲተጉ ቻይና ጠየቀች። የሚሉ ይገኙባቸዋል። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ቀደም ሲል እንዳል ነው ኢትዮጵያ ውስጥ ላለው ችግር መልሱ የበለጠ ነጻነት እንጂ መገደብ አይደለም ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታውቀዋል። ኢትዮጵያ ውስጥ የተጣለውን የአስቸኳይ ጊዜ አዋጅ አስመልክቶ አገራቸው ስትገልጽ የቆየችውን አቋም ያጠናከሩት ቲለርሰን መሰብሰብን እና ሀሳብን የመቅለጥ ነጻነትን የመሳሰሉትን መብቶች እንደሚገደብ አመልክተው አዋጁ በተቻለ ፍጥነት እንዲነሳ ጠይቀዋል። የአስቸኳይ ጊዜ አዋጁ ነጻነቶችንና መብቶችን እንደሚገድብ አመልክተዋል። ኢትዮጵያውያን ዜጎችም ሀሳባቸውን በሰላማዊ መንገድ ብቻ የመግለጥ ኃላፊነት እንዳለባቸው ቲለርሰን ገልጠዋል። በአፍሪካ ጎብኝታቸው ኢትዮጵያ የሚገኙት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ አዲስ አበባ ላይ ከአፍሪካ ሕብረት ሊቀመንበር ሞሱ ፋኪ ጋር ተገናኝተዋል። ቲለርሰን በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ አፍሪቃ ላይ የሰነዘሩት ጠያፍ አነጋገር ያስከተለው ውዝግብ ለማስተካከል ዩናይትድ ስቴትስ ከፍተኛ ጥረት እንደምታደርግ አረጋግጠዋል። ፕሬዚዳንት ትራምፕ ከሁለት ወራት በፊት ነበር በአፍሪቃና በሄይቲ ህዝቦች ላይ ጸያፍ አስተያየት የሰነዘሩት። እናም የአፍሪቃ ህብረትና አያሌ የአፍሪቃ መንግስታት በዚያ አነጋገራቸው በጣም ተናደውና አዝነው እንደነበር ይታወሳል። የዕለቱ አብይ ርእስ ሰፋ አድርጎ ይተነትነዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከዚምባብዌ ጋር ሀገራቸው ያላትን ግንኙነት በሚያጠናክር እርምጃ የኢኮኖሚ ስምምነት ተፈራረሙ። ሚኒስትሩ የቀድሞዪቱ ሶቪየት ኅብረት ወዳጅ የነበሩ ሀገሮችን ማለትም ኢትዮጵያን፣ ሞዛምቢክንና አንጎላን ጨምሮ በሚያደርጓቸው የአምስት የአፍሪካ ሀገሮች ጉብኝታቸው ነው ዚምባብዌ ጎራ ያሉት። ሚስተር ላቭሮቭ በዛሬው የሐራሬ ጉብኝታቸው በንግድና ኢንዱስትሪ ዘርፎች ሦስት የትብብር ስምምነቶችን የፈረሙ ሲሆን ይህ ጉብኝታቸው ከአሜሪካዊ አቻቸው የአፍሪካ የመጀመሪያ ጉዞ ጋር መገጣጠሙም ታውቋል። በአንደበተ ርቱዕነታቸው የሚታወቁት ሰርጌይ ላቭሮቭ በዚሁ ጊዜ በዚምባብዌ ሰብአዊ መብቶች ረገጣና ሌሎችም ጭቆናዎች ይፈጸማሉ በሚል ዩናይትድ ስቴትስ በዚያች አገር ላይ የጣለችውን የምጣኔ ሀብት ማዕቀብ በሂስ ጠርበዋል። ላቭሮቭ በተጨማሪም ቻይና አፍሪካ ውስጥ ያላትን ሚና በተመለከተ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አመለካከትን ነቅፈዋል። ቲለርሰን በሰጡት አስተያየት ቻይና አፍሪካ ውስጥ ጥገኝነትን ታበረታታለች በማለት መንቀፋቸው ታውቋል። በመጽሔት ዘርዘር ያለ ዘገባ ይኖረናል። በዩናይትድ ስቴትስና በቻይና መካከል ካለው የንግድ ጉድለት አንድ ቢሊዮን ዶላር እንዲቀነስ የትራምፕ አስተዳደር ጠየቀ። ጥያቄው የቀረበው የአሜሪካ ፕሬዚዳንት ዶናልድ ትራምፕ በብረትና በአሉሚኒየም ገቢ ንግድ ላይ ተጨማሪ ቀረጥ ለመጣል ያቀረቡትን ሀሳብ የተጋጋለ ዓለም አቀፍ ንግግር ባስነሳበት ወቅት መሆኑ ነው። የጀስሚን አን ዘገባ አለን፣ ሶሎሞን ክፍሌ ያቀርባል። በዩናይትድ ስቴትስና በቻይና መካከል ያለው ግንኙነት በአጠቃላይ ጤናማ መሆኑን ፕሬዝደንት ዶናልድ ትራምፕ ትላንት ባሰራጩት የትዊተር መልእክት ጠቁመዋል። ይሁን እንጂ ብለዋል ፕሬዚደንቱ፣ በሁለቱ ሀገሮች መካከል ያለውን የንግድ ጉድለት ለማጥበብ የሚያስችል እቅድ በጋራ መንደፍ አለባቸው። የትራምፕ አስተዳደር ፍትሐዊነት የጎደላቸው በሚባሉ የንግድ ግንኙነቶች ላይ ጠንካራ አቋም መያዙን የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ለጋዜጠኞች ተናግረዋል። ዩናይትድ ስቴትስ ከብዙ ሀገሮች ጋር ባሏት የንግድ ግንኙነቶች ውስጥ የሚስተዋለው ሚዛን ማጣት እንዲስተካከል እንደሚፈልጉ ፕሬዚዳንቱ በግልጽ አሳውቀዋል። ብዙ ሀገሮች በዩናይትድ ስቴትስ ላይ ለረዥም ጊዜ ጥቅም ሲመቱባት ቆይተዋል። ከእንግዲህ እርሳቸው እያዩ ይህ አድራጎት እንደማይቀጥል ተናግረዋል። ከፕሬዝደንት ትራምፕ ሀሳብ ተቀናቃኞች አንዱ የሆኑት የተወካዮቹ ምክር ቤት አፈ ጉባኤ ፖል ራያን ከመጠን ያለፈ የብረትና የአሉሚኒየም ምርት ወደ ዩናይትድ ስቴትስ መግባቱን ባይክዱም እርምጃው ከጅምላ ይልቅ በተወሰኑ አካባቢዎች ወይም ሀገሮች ላይ ያነጣጠረ ቢሆን እንደሚመረጥ ይመክራሉ። በቻይናና በአሜሪካ መካከል ባሉት የንግድ ግንኙነቶች ላይ እንደሚመክሩ ፕሬዝደንት ሲጂፒንግ የምጣኔ ሀብት አማካሪዎቻቸውን በቅርቡ ወደ ዋሽንግተን ልከው ነበር። ቻይና እየጠየቀች ያለችው ዩናይትድ ስቴትስ ንግድን የመከላከያ ዘዴዎችን አስፍታ ከመጠቀም እንድትቆጠብ ነው። የቻይና ምክትል የውጭ ጉዳይ ሚኒስትር ሊ ባው ዶንግ የንግድ ጦርነትን አንፈልግም። በዓለም አቀፍ ደንቦች፣ በተለይ በዓለም የንግድ ድርጅት ደንቦች እንገዛለን ብለን ተስፋ እናደርጋለን። ይህንን በሚመለከት ቻይናና ዩናይትድ ስቴትስ እየተመካከርነን የሚቻለውን ሁሉ ለማስተናገድም ዝግጁ ነን፣ ነው ያሉት የቻይናው ምክትል የውጭ ጉዳይ ሚኒስትር ሊ ባዎዶንግ። በሌላ በኩል ደግሞ ወትሮ የፕሬዚደንት ትራምፕ ዋና ነቃፊ የሆኑት የሕግ መወሰኛው ምክር ቤት የሕዳጣኑ መሪ ቻክ ሹመር የፕሬዚደንቱ እርምጃ በቻይና ላይ ያነጣጠረ እስከሆነ ድረስ እንደሚደግፏቸው አመልክተዋል። ሰሜን ኮሪያና ዩናይትድ ስቴትስ ወቅታዊ ሁኔታዎችን ግምት ውስጥ በማስገባት ለሰላም እንዲታገሉ የቻይና የውጭ ጉዳይ ሚኒስትር ዋንጊ አሳሰቡ። በሳምንቱ መጀመሪያ ላይ በተካሄደ ውይይት የደቡብ ኮሪያ ባለሥልጣናት እንደገለጹት የኒውክሌር ግንባታን አስመልክቶ ሰሜን ኮሪያ ከዩናይትድ ስቴትስ ጋር ለመወያየትና ሁኔታዎችን ጤናማ ለማድረግ ስምምነት ላይ ተደርሷል። ብዙዎች እንደሚተነብዩት ውይይቶቹ የዲፕሎማሲውን ግንኙነት ይበልጥ ምቹ በማድረግ የማዕቀቦችን መላላትም ሊያስከትሉ ይችላሉ። ቀደም ባለው ጊዜ ሰሜን ኮሪያ የኢኮኖሚ ማዕቀቡ ባለመነሳቱ የኒውክሌር ጦር መሳሪያ መርሃ ግብሯን ለማቆም የገባችውን ቃል ሳታከብር መቆየቷ ይታወሳል። ሁለት የደቡብ ኮሪያ ባለሥልጣናት ከሰሜን ኮሪያ ፕሬዚዳንት ኪም ጆን ኡን ጋር መወያየታቸውን ለትራምፕ አስተዳደር ባለሥልጣናት ለማስረዳት ወዲህ ወደ ዩናይትድ ስቴትስ እያመሩ መሆናቸው ተሰማ። ዛሬ ሐሙስ ከሶል የተነሱት ሁለቱ የደቡብ ኮሪያ ባለሥልጣናት የብሔራዊ ደህንነት ሹሙ ቹንግ ዩዮንግ እና የብሔራዊ ስለላ አገልግሎት ኃላፊው ሱሁን ናቸው። ሁለቱ ባለሥልጣናት የዩናይትድ ስቴትሱን ውጭ ጉዳይ ሚኒስትር ሬክስ ቲለርሰንን እና የብሔራዊ ደህንነት አማካሪውን ኤች አር ማክማስተርን ጨምሮ ፒዮንግያንግ ውስጥ ከፕሬዚዳንት ኪም ጋራ መወያየታቸውን ያስረዳሉ ተብሎ ይጠበቃል። ሰሜናዊ ምስራቅ አፍጋኒስታን ውስጥ የደረሰ የዩናይትድ ስቴትስ ነው የተባለ የአየር ጥቃት በፓኪስታን ታሊባን የሚካሄድ የአጥፍቶ ጠፊ ቦምብ ፍንዳታ መለማመጃ ማዕከልን አውድሞ ከ20 በላይ ታጣቂዎችን መግደሉ ተገለጠ። የአፍጋኒስታን ባለሥልጣናት ይፋ ባደረጉት ማረጋገጫ መሠረት የዛሬው ጥቃት የተፈጸመው ፓኪስታንን በሚያዋስነው ኩናር ክፍለ ሀገር ውስጥ ከደረሰው ጥቃት ማግስት መሆኑ ነው። የመከላከያ ሚኒስቴር ቃል አቀባይ ዶላት ዋዚሪ በሰጡት ቃል በተራራማው የሻልተን አካባቢ የተካሄደውና ና 15 ሽብርተኞችን የገደለው ጥቃት ከአፍጋኒስታን ወታደሮች ጋር በመተባበር የተካሄደ መሆኑን ገልጸዋል። ይሁንና የነውጠኞቹን ግቢ ያጠቁት የዩናይትድ ስቴትስ ሰው አልባ አይሮፕላኖች ወይም ድሮኖች ወይም ተዋጊ ጀቶች ስለመሆናቸው የተናገሩት ነገር የለም። በመጨረሻም ዛሬ ሐሙስ ማርች ስምንት ቀደም ሲል እንደገለጥ ነው ዓለም አቀፍ የሴቶች ቀን ነው። እለቱን ለማክበር በሴቶች ላይ የሚደርሱ ምዝበራ፣ አድሎና አመፅ እንዲቆሙ ለመጠየቅ በመላው ዓለም ሰልፎች እየተካሄዱ መሆናቸው ታውቋል። የሰብአዊ መብት ተሟጋቾችም በየስፍራው ከሚካሄዱ ሰልፎች ጎን በመቆም ለሴቶች መብት መከበርና ለእኩልነት የሚካሄደውን ትግል እንደሚደግፉ እያሳዩ ናቸው። ዛሬ ዕለቱን በሚመለከት ልዩ ዝግጅት በሁለተኛው አጋማሽ እንደሚቀርብ እንገልጣለን። ዜናው ከም ማርች ኤይት ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 29 2010 ዓ.ም ምሽት ፕሮግራም ነው። መሰረቱ ዩናይትድ ስቴትስ የሆነው ሄለን ኬለር ኢንተርናሽናል የዘንድሮውን ስፒሪት ኦፍ ሄለን ኬለር አዎርድ የሄለን ኬለር መንፈስ ሽልማት ለኢትዮጵያዊቱ የትነበርሽ ንጉሴ ሰጥቷል። የእሷ ችሎታ ወይም ሄር አቢሊቲስ የሚለው ሽልማት ከዚህ በኋላ የሚቀጥል ይሆናል። በዓለም አቀፍ ደረጃ ለሚገኙ አካል ጉዳተኛ ሴቶች በሶስት ዘርፎች ላይ የሚሰጥ ሽልማት ይሆናል። የት ነበርሽ ለቪኦኤ ከሰጠችው ቃለ ምልልስ የተቀነጨበን የሰማችሁት በማርች 8 ዝግጅት ዝርዝሩን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና የሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። ቀዳሚው የዕለቱ አብይ ርዕስ ነው፣ ኢትዮጵያ ውስጥ ላለው ችግር መልሱ የበለጠ ነጻነት እንጂ መገደብ አይደለም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታውቀዋል። ኢትዮጵያ ውስጥ የተጣለውን የአስቸኳይ ጊዜ አዋጅ አስመልክቶ ሀገራቸው ስትገልጽ የቆየችውን አቋም ያጠናከሩት ቲለርሰን መሰብሰብንና የሐሳብን ሐሳብን የመግለጽ ነጻነትን የመሳሰሉትን መብቶች እንደሚገድብ አመልክተው አዋጁ በተቻለ ፍጥነት እንዲነሳ ጠይቀዋል። ኢትዮጵያውያን ዜጎችም ሐሳባቸውን በሰላማዊ መንገድ ብቻ የመግለጽ ኃላፊነት እንዳለባቸው ቲለርሰን አሳስበዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ኢትዮጵያን ለመጎብኘት የመጀመሪያው የትራምፕ አስተዳደር ከፍተኛ ባለስልጣን አዲስ አበባ ናቸው። እኚሁ ባለስልጣን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አዲስ አበባ የገቡትም ኢትዮጵያ መቋጫ ያላገኙ ፖለቲካዊ ሁኔታዎች ውስጥ ባለችበት ወቅት ነው። ስልጣናቸውን እንደሚለቁ ላስታወቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተተኪ ያልተመረጠም። በመላው አገሪቱ እየተተገበረ ያለው የአስቸኳይ ጊዜ አዋጅም በአንዳንድ አካባቢዎች ከተጠሩ አድማዎች ጋር ተገጣጥሟል። የሰው ህይወት የጠፋባቸው ሁኔታዎችም እየተዘገቡ ነው። ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ከተወያዩ በኋላ የጋራ መግለጫ የሰጡት ቲለርሰን እነዚህ ወቅታዊ ጉዳዮች መነሳታቸውን አመልክተዋል። ዩናይትድ ስቴትስ በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ በብርቱ ከተቹና ከተቃወሙ ዓለም አቀፍ አጋሮች አንዷ ናት። የውጭ ጉዳይ ሚኒስትር ሬክስ ቲለርሰንም ይህንኑ በድጋሚ አረጋግጠዋል፣ አጠናክረዋል። የሁከት ክስተቶችና የሕይወት መጥፋትን አሳሳቢነት በተመለከተ በመንግስት የተገለጸውን እንጋራለን፣ እንገነዘባለን መልሱ ግን ለሕዝቡ የበለጠ ነጻነት መስጠት እንጂ ነጻነትን መገደብ እንዳልሆነ አጥብቀን እናምናለን። እናም ዩናይትድ ስቴትስ ሁኔታው እንደሚያሳስባት ነው ውጭ ጉዳይ ሚኒስትሩ ያብራሩት። አሁን ካሉት ክስተቶች አንጻር መንግሥት ሌላ የአስቸኳይ ጊዜ አዋጅ መደንገጉ ዩናይትድ ስቴትስን እንደሚያሳስባት ገልጻለች። ምክንያቱም መሰብሰብንና ሐሳብን በነጻነት መግለጽን በመሳሰሉ መሠረታዊ መብቶች ላይ ገደብ ይጥላል። የጸጥታ ኀይሎች ሕግና ሥርዓትን ሲያከብሩና ሁከትን ሲከላከሉ ሥርዓትን ተከትለው የመሆኑን አስፈላጊነትም ተነጋግረናል። አስቸጋሪ የሆነ ፈተና ከፊታቸው ይጠብቃቸዋል። ይህ ግን የጸጥታ ኀይሎችን ሥርዓት የመከተል ሁኔታም ይፈትናል። ከዚህ አንጻር የኢትዮጵያ የአስቸኳይ ጊዜ አዋጅ በተቻለ ፍጥነት መነሳት አስፈላጊ መሆኑንም የአሜሪካው የውጭ ጉዳይ ሚኒስትር ጠቁመዋል። መንግሥት ቁጥጥር ለማድረግና ሁከት እንዳይፈጠር የወሰደውን ኃላፊነት እንረዳለን። የሁከቱ ተጠቂ ሊሆኑ የሚችሉ ንጹሐን ዜጎች ጭምር እንዳይጎዱም መደረግ አለበት። በሀገሪቱ የተጣለው የአስቸኳይ ጊዜ አዋጅ በተቻለ ፍጥነት መነሳቱ አስፈላጊ ነው። ያ ይሆናል ብለንም ተስፋ እናደርጋለን። ቀደም ሲል እንደ ገለጽኩትም በርካታ እስረኞችን በመልቀቅ በተወሰዱት እርምጃዎች ተበረታተናል። ያ አስፈላጊ እርምጃ ነው። ነገር ግን የኢትዮጵያ ዜጎችም ሁከት ፈጣሪ ባልሆነ ሁኔታ መንቀሳቀስ አለባቸው። መንግስትም፣ ሰላማዊ በሆነ መንገድ ሀሳብን በነጻነት የመግለጽ ሁኔታን እንደሚፈቅድ ተስፋ እናደርጋለን። የኢትዮጵያ መንግስት ታሳሪዎችን ከመልቀቅ በተጨማሪ ሌሎች እርምጃዎችን እንደሚወስድም የአሜሪካው የውጭ ጉዳይ ሚኒስትር ተስፋቸውን ገልጸዋል። ጋዜጠኞችንና የፖለቲካ መሪዎችን ጨምሮ በሺዎች የሚቆጠሩ ታሳሪዎችን በመልቀቅ የተወሰደውን ተጨባጭ እርምጃ እንደግፋለን። በነጻነት የመናገር፣ የመሰብሰብ ፖለቲካዊ ነጻነቶች ለመፍቀድ ተጨማሪ እርምጃዎች እንዲወሰዱም እናበረታታለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አዲስ አበባ የመጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ ከጥቂት ሳምንታት በኋላ ነው። የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ግን እርሳቸውን የሚተካ መሪ ሰሞኑን እንደሚመረጥ ጠቁሟል። ቲለርሰን አጠቃላዩን የሽግግር ሁኔታ የገለጹትም አዎንታዊ በሚል ነው ሪ ዚን ንዚን ኢትዮጵያ በኢትዮጵያ እየተካሄደ ያለውን የስልጣን ሽግግርም እንገነዘባለን። የመጀመሪያ የሆነ በፈቃደኝነት ላይ የተመሠረተ የሥልጣን ሽግግር፣ እኔ ይህን የዚህ ለጋ ዲሞክራሲ አዎንታዊ ምልክት አድርጌ ነው የማየው፣ ሰላማዊ የሆነ የሥልጣን ሽግግር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው በተጨማሪ ከአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋር ተገናኝተው ተወያይተዋል። ጋዜጣዊ መግለጫም ሰጥተዋል። በዚህና ከኢትዮጵያው የውጭ ጉዳይ ሚኒስትር ጋር በጋራ በሰጡት መግለጫ ላይ የተነሱ ሌሎች ነጥቦችን በሌላ ዘገባ መለሰባቸዋለሁ። ሰሞኑን ስልጣናቸውን እንደሚያስረክቡ ከሚጠበቁት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋርም ተወያይተዋል። ለውጭ ሀገር ጋዜጠኞች ክፍት ስላልነበር ዝርዝሩን ማወቅ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን የአፍሪካ ጉብኝት ዘገባዎች በቅርብ እየተከታተልን ከሰሞኑንም መዘገባችንን እንቀጥላለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮህን በአሁኑ ወቅት አምስት የአፍሪካ አገሮችን በመጎብኘት ላይ ስላሉት ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጉዞ፣ በተለይም ኢትዮጵያን አስመልክቶ የሰጡትን አስተያየት መነሻ በማድረግ አነጋግረናቸዋል። ትዝታ በላቸው ነች አምባሳደሩን ያነጋገረችው። የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን የአፍሪቃ ጉብኝት በተመለከተ በትዊተር መልክቶ ከፍተኛው የዩናይትድ ስቴትስ ዲፕሎማት ከኢትዮጵያ መንግስት ባለስልጣናት ጋር ሲነጋገሩ የመልካም አስተዳደር ጉዳዮችን አንስተው እንዲወያዩ ጠቅሰዋል። ይህን ሊያብራሩልን ይችላሉ የሚል ጥያቄ ነው ለአምባሳደር ሀርመን ኮህን በቅድሚያ ያቀረብኩላቸው። ኢትዮጵያ ውስጥ በአሁኑ ወቅት ያለው የፖለቲካ ሁኔታ የተረጋጋ አይደለም። ሰዎች በኦሮሚያም ሆነ በአማራው ክልል ተቃውሞ የሚያሰሙትና ግጭቶች ድረስ የሄዱት በመንግሥቱ ልዩነት ይደረግብናል በሚል ነው። መንግሥቱ ሥልጣኑንና ኢኮኖሚውን ጠቅልሎ ይዟል ሲሉ ያማርራሉ። አደባባይ ወጥተውም ተቃውሞ ማሰማት ጀምረዋል። በዚህ ምክንያት ነው መንግስቱ የአስቸኳይ ጊዜ አዋጁን የደነገገው እንደሚመስለኝ። ያለውን ሁኔታ ለመቀየር መንግሥት ዲሞክራሲን ማስፈን አለበት። ያን ለማድረግ ምንም የሚያስፈራ ነገር የለም። ያን ቢያደርጉ ለአፍሪካም ጥሩ ምሳሌ ይሆናሉ። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ያወጣሁት ሰላምና ጸጥታን ለማስከበር ንብረትን ከጉዳት ለመጠበቅ ነው ይላል። ይህንስ አጢነዋል? አምባሳደር ኸርመን ከሆን ይመልሳሉ። የአስቸኳይ ጊዜ አዋጅ ካወጣሽ በጣም የተራዘመ መሆን የለበትም። ሕዝቡ በዚህ ጉዳይ ላይ ፈጽመው ደስተኛ አይደለም። በመሆኑም የመንግሥቱን እንቅስቃሴዎች ለመዝጋት ይወጣሉ። በዚያ ላይ ደግሞ የአስቸኳይ ጊዜ አውጀሽ ሕግና ሥርዓት አስከብራለሁ ማለት አይቻልም። አሁን የሚያስፈልገው የአስቸኳይ ጊዜ አዋጅ ሳይሆን ወደ ዲሞክራሲ ሽግግር ነው። በኢትዮጵያ ከዚህ ቀደም ዲሞክራሲያዊ ሽግግር ኖሮ አያውቅም። የኢትዮጵያ ሕዝብ ብልህና በሳል ነው። ዲሞክራሲያዊ አሰራር ከተፈጠረ ጥሩ ሥራ እንደሚሠራ አምናለሁ። በትዊተር ጽሑፎ ተሰናባቹን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሚተኩት የኦፒዲኦ ማለትም የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ሊቀመንበር ዶክተር አብይ አህመድ እንደሚሆኑ ጠቁመዋል። ከምን በመነሳት ነው ያ እንደሚሆኑ የጠበቁት? አይ ያን በእርግጠኝነት አላውቅም። በስልጣን ላይ ባሉ ሰዎች አእምሮ ውስጥ በትክክል ምን እንዳለም አላውቅም። ግን ጥሩ ምርጫ ይሆናል ብዬ ገምቻለሁ። ያ ቢሆን እስካሁን ይበልጥ የተጨቆነውን የኦሮሞ ሕዝብም መካስ ይሆናል። ግለሰቡ ማለት ዶክተር አብይ ጥሩ ስም ያለው በመልካም ባሕሪው የሚታወቅ በመሆኑም እኔ ብቁ ነው ብዬ እመሰክርለታለሁ። ይመርጡታል ብዬም ተስፋ አደርጋለሁ። ውጭ ጉዳይ ሚኒስትር ሬክስ ቴለርሰን ለአፍሪቃ ጉብኝት ከመነሳታቸው በፊትም ሀገራቱ ከህዝብ ከፍተኛ ቁጥር ላለው የወጣቱ ማህበረሰብ ስራ መፍጠር ይቻላቸው ዘንድ የማኅበራዊና ምጣኔ ሀብታዊ ዘርፎችን ይበልጥ እንዲያመቻቹ በንግግሮቻቸው ወቅት እንዲያነሱ መክረዋል። እስቲ ይህን ደግሞ ያብራሩልን። Well, the Secretary of State has said that the U.S. wants to help African governments that are fighting terrorism. United States <laughs> በማግሬብ ሌላው ደግሞ የአልሻባብ ነውጠኞች በሚያተራምሷት ሶማሊያ ዩናይትድ ስቴትስ የእርዳታ እጆቿን መዘርጋት ትሻለች። ሁኔታዎችን በደንብ ካየን በእነዚህ አካባቢዎች ሁሉ ያሉ ወጣቶች ሥራ ስለሌላቸው የአሸባሪዎች ምልመላ ሰለባ ይሆናሉ። ትምህርት ቤቶች የሉም፣ ያም አንዱ ችግር ነው። የተሻለ እድል ማግኘት የሚፈልገው የወጣቱ ማኅበረሰብ ቁጥር እጅግ ከፍተኛ በመሆኑ እርሱን መርዳት ጠቃሚ ይሆናል። አምባሳደር ሀርመን ኮኸን በዩናይትድ ስቴትስ አፍሪቃ ንግድ ትስስር አሁን ካለው የቻይና በአፍሪቃ የጎላ ሁለገብ ሚና እንዲሁም በወቅቱ የዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ ከአፍሪቃ ጋር የሚኖራት የንግድ ልውውጥ መሻሻልን በማምጣት አለመምጣቱ ዙሪያ ላይም ሰፋ ያለ ማብራሪያ ሰጥተዋል። ቻይና በአፍሪቃ ልማት ጥሩ አስተዋጽኦ እያደረገች ቢሆንም መሻሻል አለባቸው የሚሏቸውን የግንኙነት ዘርፎች ዘርዝረዋል። ለምሳሌ ቻይናውያን ለአፍሪካ ብድር ሲሰጡ ከራሳቸው ከኤክሰም ባንክ ወይም ከቻይና የኢንሹራንስ ኩባንያዎች ነው። ይህ ደግሞ በአፍሪካ ሀገሮች ላይ ዕዳ ይጨምራል። የአፍሪካ ሀገሮች ለራሳቸው ልማት የሚሆን ጥሪት ገንዘብ እንዳይኖራቸው ያደርጋል። ምዕራባውያን የአፍሪካን ዕዳ ለመቀነስ ባለፉት ሀያ ዓመታት ብዙ ሰርተዋል። ቻይና ግን አፍሪቃን ዕዳ ውስጥ እየዘፈቀች ነው። አምባሳደር ኸርመን ኮኸን የአፍሪካ ሀገሮች የቻይናን ዕዳ መክፈል እንደማይችሉ ጥርጣሬ አሰምተዋል። ሌላው ለአፍሪቃ ከቻይና ጋር የመናገድ ችግር ቻይና በምትዋቋቁማቸው ኩባንያዎች ውስጥ የሚሰሩ ዜጎቿን ወደ አፍሪቃ ሀገሮች ማምጣቷ ሲሆን እነርሱም ወደ ሀገራቸው እንደማይመለሱና ይልቁን ንግድ ቤቶችን ከፍተው የተወላጁን የስራ ዕድል እንደሚሻሙ ገልጸዋል። ቻይና አፍሪቃውያንን የምታሰማራው በዝቅተኛ የስራ መስክም ነው ብለዋል። አድማጮቻችን፣ በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ሄርመን ኮወን ጋር ያደረግነው ቃለ ምልልስ አልተጠቃለለም። ወደፊት እንመለስበታለን። አመሰግናለሁኝ፣ ትዝታ። ወደ ተከታዩ የመጽሔት ዘገባ እናልፋለን። የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የኢንተርኔት አምደኛና የፖለቲካ ተንታኙ አቶ ስዩም ተሾመ ዛሬ ጠዋት ከሚኖሩበት የዩኒቨርሲቲው መኖሪያ ቤት ወደ ሰባት በሚጠጉ ታጣቂ ሰዎች ወይም በጸጥታ ኃይሎች ሲወሰዱ ማየታቸውን ባልደረባቸው ለአሜሪካ ድምፅ ገልጸዋል። አቶ ስዩም ከዚህ ቀደም ተጥሎ በነበረው የአስቸኳይ ጊዜ አዋጅም ለሶስት ወራት ታስረው መፈታታቸው ይታወቃል። ሲዮን ግርማ ዝርዝር ይዛለች። አቶ ስዩም ተሾመ ከመምህርነታቸው በተጨማሪ ኢትዮ ቲንክ ታንክ በተሰኘው ድረገጻቸው ላይ የፖለቲካ ጉዳዮችና አስተያየታቸውን በመጻፍ በተጨማሪም የአሜሪካ ድምፅ ሬዲዮን ጨምሮ በተለያዩ የሀገር ውስጥና ዓለም አቀፍ የመገናኛ ብዙኃን አስተያየታቸውን በመስጠትም ይታወቃሉ። የስራ ባልደረባቸውና በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆኑት አቶ ተስፋዬ ገደፋው አቶ ስዩም ዛሬ በታጣቂዎች ሲወሰዱ ማየታቸውን ተናግረዋል። መለየ ለባሶች ወደ ሰባት ነው የመጡት። ሁ ቤት ነበረ እዛ። በኋላ ቤቱን ከከበቡ በኋላ ማንም ወደዛ እንዳይቀርብ ነው ተከላከሉ። በአጋጣሚ ማግኘት ፈልጌ ነበረ። ማግኘትም ሆነ ማየትም እንደማልችል ነው እንትን ያደረገኝ። ከግቢ ውጭ ላይ ፓትሮል አቁመዋል። የመከላከያ ፓትሮል ግቢ ውስጥ ደግሞ ልዩ መኪና ነ ሲልቨር ከረር በወታደር ካጅባ እሷ በር ላይ ካቆሙ በኋላ ነው ማንም በማያየ ሁኔታ ቤቱን ከፈተስ እና ከበረበሩ በኋላ ነው አስገብተው። ቀጥታ ወደ አዲስ አበባ ነው ወደ ላይ ነው ሄዱት። ወደዚህ ማቆየት አልፈለጉም። ወደ እነሱ ማንም እንዳይቀርብ ነው የተከላከሉት። እና የከተማ ፖሊስ የኦሮሚያ ድማ በርታኝ ነው የሚባሉት እነሱ ፈጽሞ እዛ አካባቢ አልደረሱም። መከላከያ ሰራዊት ናቸው። ቀይ ኮፍያ የለበሱ ልዩ ኮማንዶች ማለት ነው። የት እንደተወሰደ ማወቅ አልተቻለም። እስካሁን ድረስ ማንም ጋ እነዚህ ያሉት ስታ ኃይሎች ስጠይቂያቸው ነበር እኛ ምንም የምናውቀው ነገር የለንም ያሉት ዙ ከተማ እንደ ቤተሰብም ራስ ስደውልን የት ነው ብለን መናገርም አንችልም። አቶ ተስፋዬ ከዚህ በኋላ ምንም አይነት የተስፋ ጭላንጭል የለም፣ ይላሉ። ከዚህ በኋላ ያው የሱ ጣፈንታ እንደሚደርስ እርግጠኝነት ይመስላል። በቃ ምንም ወደኋላ ምትበት ምንም የለም እና በአንቺ በባዶ እጅ ከጦር መሳሪያ ከታተከበት ስጋም ምንም ልታደርጊ አትችይም። አልነበረ ሁኔታው እንጂ እስካሁን ድረስ ነገሮች ሁሉ ይሄዳሉ ብለሽ ነው የምታስቢው ግን በአሁኑ ሰዓት ላይ እንደዚህ አይነት ሂደት ውስጥ አይደለም ያለና ምንም አልተፈጠረም፣ ምንም ነገር የለም። ልጁ ደግሞ በባህሪ እንደዚህ የሚስፋት የሚያደርጋቸው ነገሮች ወይም አዋጅ አይደሉም ወይም ደግሞ አደራጅ አይደሉም፣ ቅስቀሳም አይደሉም። በቃ ሀፕን ያደረገውን ነገር ያለውን ነገር ነው የሚናገሩ ና የተሰራውን ስራ የተደረገውን ድርጊት ለምን ተናገረ ብለ ሰውን ሳስ ከሆነ ከዚያ ላፊ ሄደ ህብረተሰብ ክፍል የሚታገለው ህብረተሰብ ክፍል ምን ሊሆን እንደሚችል ነው ና እኔ በተቻለ መጠን ቢያንስ የት እንኳን እንዳለ ቦታውን ማወቅ ማስ ቤተሰብ እንዳይቀርብ በተከላክለት

የአቶ ስዩም እህት ወይዘሪት ትዕግስት ተሾመ አሰላ ከተማ እንደምትኖር ገልጻ ቤተሰቡ መታሰራቸውን ከመስማት ውጭ የት እንደሚገኝ ማወቅ እንዳልቻሉ ገልጻልናለች። ግማሹ ሰበታ ማቆያን የቆዩ ይላሉ። በቃ ምንም ይሄን የተባለ የተረጋገጠ ነገር እስካሁን አልደረሰንም። ስለዚህ ሄደንም ለማየት ያው ትክክለኛ መረጃ ማግኘት አለብን። እስካሁን ማንም መረጃ ሊሰጠን አልቻለም። በቃ ስልኩም ዝግ ነው። ምንም ያገኘነው ነገር የለም። በቃ ጓደኞቹ ምንም ነገር ያገኙት ነገር የለም። እስካሁን ስድስት ወንድሞች እና አራት እህቶች እንዳሉት የተናገረችው እህቱ ጉዳዩን ለሁሉም ቤተሰብ ሳይናገሩ በጭንቀት ላይ መሆናቸውንም ጨምራ ገልጻልናለች። አቶ ስዩም ተሾመ ከዚህ ቀደም በነበረው የአስቸኳይ ጊዜ አዋጅ መስከረም 21 ቀን 2009 ዓ ም ከሚያስተምሩበት የአምቦ ዩኒቨርሲቲ ወሊሶ ካምፓስ ተወስደው ከታሰሩ ከሶስት ወር በኋላ መፈታታቸው ይታወሳል። ከእስር ከተፈቱ በኋላ በእስር ላይ ያሉ ድብደባ እንደደረሰባቸው በዚህም እግራቸው መመታቱን ገልጸው ነበር። በወቅቱ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ አቶ ስዩም በአስቸኳይ እንዲፈቱ ሲወተውቱ እንደነበር ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሚጎበኟቸው አምስት የአፍሪካ አገሮች አንዷ ከሆነችው ከዚምባብዌ ጋር የምጣኔ ሀብት ስምምነቶችን ፈርመዋል የሰርጌይ ላቭሮቭና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን የመጀመሪያው የአፍሪካ ጉብኝት ተገጣጥሟል በዩናይትድ ስቴትስ በቻይና እና በሩሲያ መካከል የሚካሄደው የበላይነት ሽቅድድምም በአፍሪቃ ላይ እየተንጸባረቀ ነው የሚሉ ተንታኞች እየተሰሙ ነው ዘጋቢዎቻችን አኒታ ፓውል ከጆሃንስበርግ ስባስቲያን መወፉ ደግሞ ከሐራሬ ያጠናቀሩት ዘገባ አለ። አዳነች ፍሳዬ ታቀርባለች። የሰርጌይ ላቭሮቭ የአፍሪቃ ጉብኝት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአፍሪቃ ካደረጉት የመጀመሪያ ጉብኝት ጋር ተጋጥሟል። ላቭሮቭ ታዲያ ጉብኝቱን አሜሪካ በዚምባብዌ ላይ በሰብአዊ መብት ረገጣና በሌሎችም የጭቆና ተግባሮች በሚል በሀገሪቱ ላይ የጣለችውን ማዕቀብ ለመንቀፍ ተጠቅመውበታል። በእርግጠኝነት በተናጠል በአንድ ሀገር ላይ ማዕቀብ በመጣልም ሆነ አንድን ሀገር በሚያስገድን መልኩ እርምጃ መውሰድን አጥብቀን እንቃወማለን። መጥፎነቱ በዚምባብዌ ላይ እንዲህ አይነት እርምጃ ተወስዷል። እነዚህ የፖለቲካ ዓላማ ያላቸው እርምጃዎች የገበያን ይዘት ያሰናክላሉ። ይህን እርምጃ የሚወስዱት ሀገሮች ህገወጥ በሆነ መንገድ በነፃ ገበያ ኃይሎች ላይ ጣልቃ ይገባሉ። ላቭሮቭ አያይዘውም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ቻይና ከአፍሪቃ ጋር ባላት ግንኙነት ላይ ያላቸውን አመለካከት ነቅፈዋል። ቲለርሰን ወደ አፍሪቃ ሲያመሩ ባደረጉት ንግግር ቻይና አፍሪካ ውስጥ ጥገኝነትን እያበረታታች ነው ብለው ነበር። ላቭሮቭ ቀጥሎውም ሬክስ ቲለርሰን በቻይናና አፍሪቃ ግንኙነት ላይ ጠቢብ መሆናቸውን አላወቅኩም ነበር ሲሉ አፍ ይዘዋል። ሬክስ ቲለርሰን በቻይናና አፍሪካ ግንኙነት ላይ ጠቢብ መሆናቸውን አላወቅኩም ነበር። ያም ሆነ ይህ እውነት ይህን ብለው እኮ ተገቢ አይመስለኝም። በእንግድነት በሚሄዱባቸው ሀገሮች ላይ እንዲህ አይነት ነቀፌታ ማሰማቱም አግባብ የጎደለው ነው። በዋሽንግተን የቅርብ ምስራቅ ፖሊሲ ተንታኝ አና ቦሪሶቭስካያ የላቭሮቭ የጉብኝት መስመር ራሱ የታሪክ መሠረት አለው ይላሉ ቲለርሰን። የሚጎበኙት አሸባሪነትን ለመታገል ከአሜሪካ ጋር የተባበሩት መንግስታት ሀገሮችን ሲሆን ላቭሮቭ ግን የቀድሞ የሶቪየት ኅብረት አጋር ሀገሮች የነበሩትን ኢትዮጵያን፣ አንጎላንና ሞዛምቢክ ነው የሚጎበኙት ብለዋል ተንታኛዋ። በዛ ላይ ላቭሮቭ ብዙ ነገሮች ለማድረግ እየጣሩ ነው። አንደኛው የክሬምሊን ቤተመንግስት አፍሪካ በኢኮኖሚም ሆነ በሌሎች ብዙ ነገሮች ጠቃሚ መሆኗን ከተገነዘበ ውሎ አድሯል። ሩሲያ እንደ አውሮፓ አቆጣጠር በ አስራ ዘጠኝ ዘጠናዎቹ ዓመታት ከነበረው ብጥብጥ አፈግፍጋ ቆይታ አሁን ወደ እነዛ ቦታዎች እየተመለሰች ነው። ከነዛ አካባቢዎች አንዷም አፍሪካ ናት። ላቭሮቭና ቲለርሰን እግር ጥሏቸው ትላንት አዲስ አበባ እንዲገናኙ ተጠብቆ ነበር፣ ግን አልሆነም። ላቭሮቭ የአፍሪቃ ጉብኝታቸውን በያዝነው ሳምንት ያበቃሉ። ቲለርሰን ግን እስከ መጪው ሳምንት ይቆያሉ። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዘገባዎቻችንን መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በተጨማሪ በእጅ ስልካችሁ ቪኦኤ ሆርን ዶት ኤምኦቢአይ ላይ ማግኘት ትችላላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። የምናስተናግዳችሁ ሰሎሞን አባተና አዲሱ አበበ ነን። እንግዲህ ስለ ማርች ኤይድ አንዲት አጠር ያለች ሙዚቃ እናሰማችሁ። አቤት በሉን የእኛ ባንድ አቤት፣ አቤት በሉን አቤት፣ ስሙኝ፣

አቤት በሉኝ ወይም እንዳንለያይ አደራ በየኛ ባንድ ነው የሰማችሁት። የማርች ኤይት ዝግጅታችን ይቀጥራል። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። የዛሬ ዕለት ደጋግመን እንደገለጥ ነው መጋቢት ስምንት እንደ አውሮፓ አቆጣጠር በየዓመቱ የሚከበረው ዓለም አቀፍ የሴቶች ቀን ነው። ዕለቱ ሴቶች በፖለቲካዊ፣ በምጣኔ ሀብታዊ፣ በማኅበራዊ፣ በባህላዊ ዘርፎች ያስመዘገቧቸው ክንዋኔዎች እየተወሱ የሚከበሩበት ቀን ነው። ይህም ብቻ ሳይሆን ለሴቶች እኩልነት የሚደረጉ እንቅስቃሴዎች እንዲፋጠኑ እንዲጠናከሩም ጥሪ የሚቀርብበትም ዕለት ነው። ይህ የአውሮፓውያኑ ማርች ወይም መጋቢት ወር ሙሉውን የሴቶች ታሪክ ወር እንደመሆኑ በዝግጅቶቻችን በተለያዩ ቅንብሮች ትኩረት እየተሰጠው ነው። ይህንኑ እንቀጥላለን። ዛሬም እንዲሁ ሰፋ ያለ ጊዜ ሰጥተነዋል። የተለያዩ ቅንብሮች አሉን። ለሴቶች መብት ለአካል ጉዳተኞች መብትና እኩልነት ተሟጋች ጠበቃዋ የትነበርሽ ንጉሴንን እናስቀድማለን። የትነበርሽ በዛሬው ዓለም አቀፍ የሴቶች ቀን አንድ ከፍተኛ ሽልማት አሸንፋለች። መሠረቱ ዩናይትድ ስቴትስ የሆነው ሄለን ኬለር ኢንተርናሽናል የዘንድሮ ስፒሪት ኦፍ ሄለን ኬለር አዎርድ የሄለን ኬለር መንፈስ ሽልማት ሰጥተዋታል። የተነበርሽም በአሁኑ ጊዜ የምትሰራበት ላይት ፎ ዘ ወርልድ የተሰኘው ድርጅት ለመጀመሪያ ታላላቅ ክንዋኔዎች ላስመዘገቡ አካል ጉዳተኞች ሴቶች የሚሰጠውን አዲስ ዓመታዊ ሽልማት ዛሬ አስተዋውቃለች። ቆንጅታዬ የተነበርሽን ከናይሮቢ በስልክ አነጋግራታለች። የትነበርሽ ንጉሴ ስለ ጊዜሽ በጣም አመሰግናለሁ። እንኳን ለሴቶች ቀን አደረሰሽ። ዛሬ ስለተሰጠሽ ሽልማትም እንኳን ደስ ያለሽ፣ ደስ ብሎናል። ደ ስፒሪት ኦፍ ሄለን ኬለር፣ የሄለን ኬለር መንፈስ ሽልማት ድርጅቱንም ጭምር አስተዋውቂንና ባገኘ ሽው እውቅና የተሰማሽንም አክለሽ እንግለጭልን። እንኳን አብሮ ደስ ያለን። በጣም አመሰግናለሁ። እንኳን አደረሰሽ። አንቺንም ቆንጅት እንኳን አብሮ አደረሰን። እንግዲህ ይሄ የሄለን ኬለር መንፈስ ሽልማት ቀደም ሲል አንቺም እንዳስቀመጥሽው ሄለን ኬለር ብዙዎቻችን በተለይ በድሮ የትምህርት ስርዓት ውስጥ ያለፍን ሰዎች በሰባተኛ ክፍል መጽሐፍ ላይ ብዙ ኢትዮጵያውያን ስለ ሄለን ኬለር ታሪክ አንብበናል። በጊዜዋ አሜሪካዊት ሆና መስማት ማየት እንዲሁም መናገር የማትችል ሴት ነበረች። እና ይሄ ሽልማት ከ አስራ ዘጠኝ ሀምሳ ዘጠኝ አመተ ምህረት ጀምሮ እንደ አውሮፓውያን አቆጣጠር ሲሰጥ የቆየ ሽልማት ነው። እንግዲህ የሚሰጠው የሄለን ኬለርን ስራ ወይም እሷ የምታምንባቸውን እሴቶች መሰረት አድርገው በዚህ ዓለም ላይ ለውጥ አንጥተዋል ተብለው ለታመኑ ሰዎች ነው። እንግዲህ እስካሁን በጣም በርካታ ሰዎች ይህን ሽልማት ተቀብለውታል። አምና ላይ የተባበሩት መንግስታት ዋና ጸሐፊ የነበሩት ባንኪሙን የዚህ ሽልማት ተቀባይ ነበሩ። ከዛ ቀደም ብሎ ደግሞ በነበረው አመት ቢለን ምልንዳ ጌትስ ይህንን ሽልማት አግኝተውታል። እንዲሁም ወደ ታች ስንሄድ ወደ ቀደሙት አመታት እነ ዴዝመንድ ቱቱን ማግኘት እንችላለን። ከአፍሪካ በዋነኛነት እንግዲህ የሄለን ኬለር እሷ የምታምንባቸውን ነገሮች ይዘው በዓለም ደረጃ እንዲቀጥል ያደረጉ ሰዎችን እውቅና የሚሰጥ ሽልማት ነው። እንግዲህ ሽልማቱ በአካል የሚካሄደው እንደ ኤሮፓውያን አቆጣጠር ሜይ ግንቦት ሁለት አካባቢ ነው በእኛ ይመስለኛል፣ የሚያዚያ መጨረሻዎቹ አካባቢ ነው። አዎ ሚያዚያ መጨረሻ ነው። ኒውዮርክ ነው የሚሆነው። ኒውዮርክ ነው የሚሆነው። ይሄ የሄለን ኬለር ኢንተርናሽናል በጣም ብዙ ዘርፎች ናቸው ያሉት የሽልማት የሂማኒቴሪያን አዋርድ የሚባል ደግሞ አለ። ለምሳሌ የሂላሪ ክሊንተን ከዚህ በፊት አግኝቶት የነበሩት ሽልማት ግን አንደኛው ካታጎሪ ስፒሪቱን መንፈሱን ጠብቀው ሄለን ኪለር ታምንባቸው ለነበሩ ነገሮች ተግተው እየሰሩ እና በዓለም ላይ በዛ ስራቸው ለውጥ ያመጡ ሰዎችን እውቅና መስጠት ነው የሚሆነው። ስለዚህ ይሄ እንግዲህ ዛሬ ከአለም አቀፍ የሴቶች ቀን ጋር ተያይዞ እንዲነሳ ሆኗል ማለት ነው። እኔም ሴት ከመሆኔ በተለይ ደግሞ በጣም ብዙዎቹ ከዚህ በፊት ሽልማቱን የተቀበሉ ሰዎች ስታይ ወይ ፈርጣማ የገንዘብ ጉልበት አለበለዚያም ደግሞ ስልጣን ያላቸው ሰዎች ናቸው እና እንዲህ አይነት በተለይ አካል ጉዳተኛ ሆኖ ከአፍሪካ ለዚህ ጉዳይ ቅድሚያ ሰጥቶ ጉዳዩን ማስኬድ መቻልና በዚህም እውቅና ማግኘት እንግዲህ ጥሩ ነገር ይሆናል ማለት ነው። እንኳን ደስ ያለች ትልቅ ሽልማት ነው። ለዚህ ሽልማት መብቃትሽ በተነገረበት መግለጫ ላይ ለአካል ጉዳተኞች መብት የሕዝብን ንቃት ለማሳደግ ለመብታቸው ለመሟገት በግል ባደረገችው ቁርጠኝነትና ለዚህም ጉዳይ ዓለም አቀፍ ድምጽ በመሆኗ ተሰጥቷታል ነው የሚለው። ያው ስራዎችሽን አድማጮቻችን በደንብ የሚረዱት ነው። ይህንን ሽልማት ማግኘትሽ ወይም በዚህ ደረጃ እውቅና ማግኘትሽ ለስራሽ ለወደፊቱ ስራሽ ምን አስተዋጽኦ አለው? እንግዲህ አንደኛው ነገር ምንድን ነው፣ ሄለን ኬለር እንግዲህ አሜሪካዊት ናት። ቀደም ሲል እንነጋገር እንደነበረው እና ረዥም ጊዜ በፊት የኖረች ሰው ናት። ይሄ ግን እስ በእሷ ጊዜ የነበሩ ችግሮች አሁንም ድረስ በዓለማችን ላይ እነዚህ አካል ጉዳተኛ የሆኑ ሰዎች የሚገጥሟቸው ችግሮች ናቸው። ስለዚህ አንደኛ የችግሩን ዓለም አቀፋዊ ይዘት፣ ሁለተኛ የለውጡን በጣም አዝጋሚነት ከሚፈለገው ጊዜ አንጻር እንግዲህ በጣም ዱሮ ነው። በጣም ረዥም ጊዜ ቆይታ ሆኗል ሄለን ኬለር ታሪክ ከሰማን። ስለዚህ አንደኛ ዓለም አቀፋዊነቱን ሁለተኛ ደግሞ የለውጡን አዝጋሚነት የሚዘግብ ይሆናል። ያ እንግዲህ ምንድን ነው ሰዎች እንዲረዱትና የተሻለ ፍጥነት በጉዳዩ ላይ እንዲወስዱ ያስችላል ብዬ አስባለሁ። በተለይ በተለይ እኔ አሁን በጣም ምሰራው የአካል ጉዳተኛ ሕጻናት ወደ ትምህርት ቤት መግባት ላይ ነው እና ሄለን ኪለርም በጣም በትምህርት ታምን ነበረ እና ሰው ከተማረ ነጻ ይወጣል ብዬ አስባለሁኝ እና ከዚህ ስራዬ ጋራ ይሄ እውቅና ሁለታችንም እኔም ሄለን ኬለርም ለምናምንበት የተሻለ ለአካል ጉዳተኛ ህጻናት ብሩህ ወደፊት ብለን በምናምንበት እና ድምጻችንን ከፍ አድርገን በምንናገርበት አጀንዳ ላይ ከፍታ ይፈጥራል ብዬ አስባለሁኝ። ሌላው እንግዲህ በተለይ ደግሞ አካል ጉዳተኛ ሴቶች አሁን ላይ በጣም ትኩረት የሚሹ ሆነው አግኝተ ናቸዋል። ምክንያቱም ከአካል ጉዳተኞችም ይልቅ አካል ጉዳተኛ ሴቶች ተገቢ ቦታ ያልተሰጣቸው ናቸው እና እኔም ሄለን ኬለርም በአጋጣሚ በታሪክ አጋጣሚ ሴቶች ሆነን የተገኘን ሰዎች ነን። የእሷ ብቃት የእሷ ችሎታ የሚል ሽልማት በዛሬው ዕለት አንቺም እንደምታስተዋውቂና እንደምታውጂ ነው በመግለጫው ላይ የተጠቆመው የነበረው እና ስለ እሱም ትገልጭልን በጣም ጥሩ እንግዲህ በተለይ ሽልማቶች እንደዚህ ተከታትለው ሲመጡ ለምሳሌ የአማራጭ ኖቤል ሽልማቱ ታህሳስ ላይ የተካሄደ ነበር። አሁን ደግሞ ስድስት ወር የስዊድኑ የስዊድኑ ማለት ነው አዎ ራይት ላይ ሊሆድ አዋርድ የምንለው ይሄ ደግሞ እንግዲህ አሁን ስድስት ወር ባልሞላ ጊዜ ውስጥ የመጣ ሁለተኛ ሽልማት ነው እና ይሄ የሚያሳየን አሁንም ቢሆን አካል ጉዳተኛ ሴቶች ስራ ገና ጎልቶ አልወጣም እና ብዙ ያልተነገረላቸው አካል ጉዳተኛ ሴቶች አሉ። ስለዚህ ነው ዛሬ ላይ ከዚህ ከሄለን ኪለር መንፈስ ሽልማት መቀበሌ በተጨማሪ እኔ ብቻ ሳልሆን በጣም በርካታ አካል ጉዳተኛ ሴቶች በነገሮች መጥቀው ወጥተው መታየት ያልቻሉ አሉ እና በጣም ብዙ ሰው ደግሞ የሚያተኩረው አካል ጉዳታቸው ላይ ነው እንጂ የሚችሉት ነገር ላይ አይደለም። የማይችሉት ነገር ላይ ነው የሚያተኩረው እና ይሄንን ገጽታ ለመቀየር እንዲያስችል ነው የእሷ ችሎታ ወይም ሄር አቢሊቲስ የሚለው ሽልማት፣ ከዚህ በኋላ የሚቀጥል ይሆናል በአለም አቀፍ ደረጃ ለሚገኙ አካል ጉዳተኛ ሴቶች በሶስት ዘርፎች ላይ የሚሰጥ ሽልማት ይሆናል። ለውጥ ላመጡ ቅድም እንደነገርኩሽ ትምህርት በጣም መሰረታዊ ነገር ነው ለእኔ ህይወትና ለእኔ ብቻ ሳይሆን ለብዙ አካል ጉዳተኛ ሰዎች ህይወት በተለይ ጤናንም ስትመለከች የአካል ጉዳተኛ ሴቶች ልጅ ወልዶ ከማሳደግ አንጻር የስነ ተዋልዶ ጤናን አገልግሎት ከመጠቀም አንጻር በጣም ብዙ ተግዳሮቶች አሏቸው እና ከዚህ አንጻር ጀግና የሆኑ ሴቶችን ችግሮችን አልፈው በችግሮቹ ላይ ቆመው የታዩ ሴቶችን እውቅና የምንሰጥበት ነው። ሁለተኛው መብቶች ላይ ነው። እንግዲህ የአካል ጉዳተኞች መብት አሁን በከፊል ተራምዷል፣ ወደፊት ግን አሁንም ተገቢው ደረጃ ላይ አልደረሰም። ሶስተኛው እንግዲህ በጥበብ እና በባህል እንዲሁም በስፖርት የምንለው ነው። ብዙ አካል ጉዳተኛ ሴቶች በዓለም አቀፍ ደረጃ ላይ አሉ። የዛሬዎቹ ሄለን ኪለሮች እነማን ናቸው? የት ነበርሽ ነው የሚተኩ ብዙ አሉ የሚለውን መልዕክት ለማስተላለፍ ነው እና ከምሰራበት ድርጅት ላይት ፎር ዘ ወልድ ጋር በመተባበር ዛሬ ላይ እንግዲህ ጋዜጣዊ መግለጫውን ሰጥተናል። ሌሎች ዓለም ሊያውቃቸው የሚገባ ፈርጦች አሉ ሌሎች አጥቢያ ኮከቦች አሉ ልናወጣቸው የሚገባ በሚል ምናልባት እኔም ላደግኩበት ብዙ ሕይወቴንም ለሚገልጸው የአካል ጉዳተኛ ሴቶች ክብር፣ እውቅና፣ ሞገስ፣ እድል የምንሰጥበት አጋጣሚ ነው የሚሆነው ማለት ነው። ቆንጂት እንግዲህ የእሷ ችሎታ ወይም ሄሬቢሊቲስ የቻለችውን የምናከብርበት እንጂ የአቃታትን ስንዘክር ወይም ስናማረር የምንኖርበት አይሆንም። እንኳን ደስ ያለሽ። የት ነበርሽ ከየት ነበርሽ ንጉሴ ጋር የተደረገው ውይይት አላበቃም። የት ነበርሽ የሁለት ሴቶች ልጆች እናት ነች። ለሴቶች መብቶች መከበርም ተሟጋች ነች። የት ነበርሽ ሴቶች ልጆቿ ስለሚያድጉባት ኢትዮጵያ ምኞቷን፣ ስለ ሴቶች መብቶች ይዞታም የምትለዋላት ለከነገ በስቲያ ቅዳሜ ይዛታለች። ቆንጅት ጠብቋት። ተከታዩ ዘገባችንም በዚሁ በዓለም አቀፍ የሴቶች ቀን ዙሪያ ያቆየናል። የሴቶች ብቻ የበረራ ቡድን የኢትዮጵያ አየር መንገድ ሙሉ በሙሉ በሴቶች የሚመራ ጉዞ ወደ ቦይነስ አይረስ አደረገ። ምክንያቱ ደግሞ ዛሬ በዓለም አቀፍ ደረጃ የሚከበረው የሴቶች ቀን ነው። ጽዮን ግርማ ዝርዝሩን ይዛለች። የኢትዮጵያ አየር መንገድ ዛሬ በዓለም አቀፍ የሴቶች ቀን በሴት አብራሪዎች ቡድን ብቻ የሚመራ በረራ ማድረጉን ቀድሞ ነበር ያስታወቀው። ወደ ቦነስ አይረስ የምናደርገውን በረራ የምንጀምረው በሙሉ ሴቶች የሚመራ ጉዞ በማድረግ ነው። ይህ ልዩ በረራ ለአፍሪካ ወጣት ሴቶች ብቃት ማሳያና ህልማቸውን ለማሳካት እንዲነሳሱና እንዲሰሩ እንተጋለን። በረራውን ከማስተባበር አንስቶ በአየር የሚመሩት በሙሉ ብቃት ያላቸው የበረራ ባለሙያ ሴቶች ይሆናሉ። ማርች ስምንት ለዓለም አቀፍ የሴቶች ቀን በዚህ ልዩ በረራችን እንገናኝ። የታንጎ መገኛና የግሩም ባህሎች ማዕከል ወደ ሆነችው ቦነስ አይረስ አብረን እንጓዝ። የአየር መንገዱን የቅድና ትብብር እንዲሁም የኮሚኒኬሽን ኃላፊ አቶ ሄኖክ ተፈራን አነጋግሪያቸው ነበር። የዓለም አቀፍ ሴቶች ቀንን አስመልክቶ በዚህ ቀን የመጀመሪያውን የቦነስ አይረስ ወደ አርጀንቲና የመጀመሪያ በረራችንን አካሄዳለን እና ይህን ቀን ታሪካዊ ለማድረግ የመጀመሪያ ወደ ቦነስ አይረስ ከአፍሪካ ተነስቶ የሚበረው በረራ በሴቶች ቀን ያው በሴቶች ሉሉ ሲሆን፣ በተለይ ደግሞ አዲስ ከያዝነው የቀስቀሳ ካምፔይን ያበተያያዘ ኢንስፓሪንግ የአፍሪቀን ጀል የሚል ሴቶች ከወንዶች እኩል እንዲሁም ከወንዶች የተሻለ በአቪዬሽን ዘርፍ መስራት እንደሚችሉ በኢትዮጵያ እንዲሁም ለአፍሪካ ሴቶች ለማሳየት እና ያንን ተሞክሮ አይተው እነሱም ኢንስፓየር ሆነው ፓይለት፣ ስፓን፣ ቴክኒሽን፣ ኤጀንት እንዲሁም ዲስፓቸር ኢንጂኒየር እንዲሆኑ ለማበረታታት ነው። በተለይ ፋን ዜቶች የሚስክር ያሉትን ያንን ታሳቢ አድርገን ነው እንግዲህ ይህንን ፕሮግራም ያዘጋጀነው። ምን ያህል ሴቶች ተሳተፉበት? እንግዲህ ከፓይለቶች ኮክፒት ማለት ነው ጀምሮ ካቢን ክሩ፣ ኤርክራፍት ቴክኒሽን ከኤርካፍ ዲስፓቸር፣ ቼክን ኤጀንት በጣም ብዙ ነው። ቼክን ያየሹ እንደሆነ በጣም በጣም ብዙ ነው። እና ይሄ ነው የሚል ቁጥር ለማስገንደግ ያስቸግራል። ምክንያቱም በሆል ፕሮፌሱስ የተሳተፉት ሴቶች ናቸው። ተሳፋሪዎቹስ? ከተሳፋሪዎቹ መካከል እንግዲህ ያው ወንድ ሴትም አለ እሱ ላይ የለም ግን፣ ያው ከኛም ኢትዮጵያ አየር መንገድ ሴቶችን በማኔጅመንትን በሰራተኛ ደረጃ በዚህ በመጀመሪያው በረራ ወደ ቦነስ አይረስ ሄ በመጀመሪያ በረራ፣ ታሪካዊ በረራ እንዲሳተፉ አድርገናል እና ከማኔጅመንት ስታፍን ከሰራተኛም ሴቶች አሉ። ምን ያህል ሰአት ነው በረራው? ተመልሰው ይመጣሉ ወይስ በዛው የሚያደርጉት ሌላ በረራ አላቸው? ያው በረራው ከዚህ ከአዲስ አበባ ተነስቶ ወደ ሳው ፓውሎ ነው መጀመሪያው። ከሳው ፓውሎ ያው አንድ ሰዓት የሚደርስ እስቶፕ አለው። ከሳው ፓውሎ ወደ ቦነስ አይረስ ተባት ሳፌሩ በኋላ ነው ተመልሰው ሚመጡ። እነዚህ ሴቶች በአጠቃላይ በተለይ አብራሪዎቹ ምን ያህል ቁጥር አላቸው? በአየር መንገዱ ውስጥ በምን ያህል በመቶ ናቸው። የሴቶች ቁጥር ከወንዶቹ ጋር የኢትዮጵያ አየር መንገድ ውስጥ አሁን እንግዲህ ባለፉት አመታት የድርጅቱ የሰራተኛ ቁጥር በጣም አድጓል። ባለፉ ሰባት አመት ከአምስት ስድስት ሺ አሁን አስራ ሶስት ሺ ደርሷል። እና እጅግ በጣም ከፍተኛ የሰው ኃይል አየር መንገዱ እድገት ጋር በተያያዘ ማለት ነው ገብቷል። ከዚህ ውስጥ ከፍተኛ የሆነው ቁጥር ሴቶች ናቸው። በተለይ ደግሞ አሁን በማኔጅመንት ሌቭን ከሰላሳ በመቶ ከዛም በላይ የሚደርሱ ሴቶች አሉ። ግን ወደፊት ያው ያንን ወደ ሀምሳ በመቶ ለማድረስ ነው እና ትራዲሽናሊ ለወንዶች ማህበራዊ ተጽዕኖም ሆነ በሌሎች ተጽዕኖዎች ለወንዶች የነበሩ ፕሮፌሽንስ ዛሬ ለሴቶች ክፍት ሆነው በፓይለት ደረጃ የተወሰኑ እየገቡ ነው እየሰለጠኑ ነው እና ወደፊትም ቀስ ብለን እንግዲህ ወደ ሀምሳ በመቶ እናደርሰዋለን። ከዛ በላይ የሴቶች አብራሪዎችን ቁጥር ግን አልነገሩኝም። ምን ያህል ሴት አብራሪዎች አሏቸው? ሲታይ መንገድ እንግዲህ አሁን በጣም ብዙ አባሪዎች ነው ያሉ፣ በመቶዎች የሚቆጠሩ ኤግዛክት ፊገሩን ወይም ዝም ብለን እንሰጣቸዋለን። ግን ገና ነው ማለት። አሁን ነው ገና እየገቡ ያሉት እና እየሰለጠኑ ያሉት እና ወደፊት ያው የሚያድግበት በተለያዩ መጣቶች ብዙ እየገቡ የሚሰጡች በራሪዎች ና የምናሳድግበት ሁኔታ ይኖራል። በጣም እናመሰግናለን። እግዚአብሔር ስጥልን አቶ ሄኖክ ለሰጡ ማብራሪያ ይህ አመሰግናለሁ። እንግዲህ መልካም ቀን ነው እናንተ ጋ ነገር ምሽጡ ነው ደህና ዋሉ። ወላ እንዲሁም ላንችም የመልካም የሴቶች ቀን አየር መንገዱ ሙሉ በሙሉ በሴቶች ብቻ የተመራ በረራ ወደ ባንኮክ ማድረጉም ይታወሳል። ጽዮንን አመሰግናለሁኝ። ክቡራትና ክቡራን አድማጮች ማርች አለም አቀማን በዩናይትድ ስቴትስ የሴቶች ታሪክ ወር እንደሆነ ይቀጥላል። እኛም በየዕለቱ ስርጭታችን ከሴቶች ታሪክ ወር የተለያዩ ዝግጅቶችን እያነሳን እንመለሳለን። ወደ ተከታዩ ዝግጅታችን እናልፋለን። የተፈጥሮ አካባቢን የማከም የልማት ንቅናቄ በአርሲ ጭላሎ፣ መለስካቸው አመሃ ያጠናቀረው ዘገባ ይከተላል። የተፈጥሮ ሀብት መመናመን የአየር ንብረት ለውጥና እነዚህን ተከትሎ የጠቅላላው ከባቢ ይዘት ወይንም ባህሪ መለወጥ ለሰው ልጅ ከፍተኛ ስጋት ደቅኗል። በደን ተሸፍነው የነበሩ ከፍተኛ ስፍራዎች ዛሬ ተራቁተው ለብዙ ምንጮችና ወንዞች መድረቅ ምክንያት ሆነዋል። በውስጣቸው ይዘዋቸው ለነበሩ የዱር እንስሳት ቁጥር መቀነስና ጨርሶ መጥፋትም አንድ ትልቅ ምክንያት ነው። ሌሎች ተያያዥ ጉዳዮችም እየታዩ ናቸው። በአርሲ የጭላሎ ጋላማ ተራራማ ስፍራዎች እንደዚህ ያለ ጉዳት ከደረሰባቸው አካባቢዎች አንዱ ነው። በኢትዮጵያ ችግሮቹን ለመመከትና መፍትሄ ለመሻት ኃላፊነት የሚሰማቸው ዜጎች እየጣሩ ናቸው። ሪል ግሪን ቪዥን ጄኔሬሽን ኢትዮጵያ የተሰኘ መንግሥታዊ ያልሆነ ድርጅት በቅርቡ እንዲህ ባሉ ወገኖች ተቋቁመዋል። ሪል ግሪን ቪዥን ጄኔሬሽን ኢትዮጵያ መስራች ጉባኤውን ያከናወነው በአዳማ ናዝሬት ከተማ ድሬ ኢንተርናሽናል ሆቴል የካቲት አራት 2010 ዓ ም ነበረ። ይህን መንግሥታዊ ያልሆነ ድርጅት ለመመስረት ዋነኛ ናቸው ከሚባሉት ሰዎች ግንባር ቀደሙ ደግሞ በአዲስ አበባ ዩኒቨርሲቲ የፊዚክስ ትምህርት ክፍል መምህር ዶክተር ሙሉጌታ በቀለ መሆናቸውን ብዙዎቹ ይመሰክራሉ። እርሳቸውንስ ይህን አይነት ድርጅት ለመመስረት የገፋቸው ኃይል ምን ይሆን? ዶክተር ሙሉጌታ የአርሲ ልጅ ናቸው። የጭላሎ ጋላማ የተራራ ሰንሰለቶችንና ደኑን እያዩ አድገዋል። ዛሬ ግን ከትንሽ ምልክቶች በስተቀር የለም ማለት ይቀላል። ዶክተር ሙሉጌታ በቀለን ትዝታቸውን ጠይቄያቸው ነበረ። እንዴታው በጣም በጣም እያየ ነው የመነመነ፣ እያየ ነው ምንጮች የደረቁበት፣ እያየ ነው አውሬዎች። እኔ እኔ ከአባቴ ጋር ካሰላ ወደ ናዝሬት በሚሄድበት ጊዜ አንዳንዴ ጫካ ውስጥ እየሄድን ከርከሮ፣ ዱኩላ የተለያዩ የዱር አራዊትን እያደንን እኛው ራሳችን የጨረስ ናቸው ብዬ ነው ማስበው ና ያንገበግበኛል። የዛን ጊዜ የነበረው የጫካው በቆላ አካባቢ ያለው የግራሩ ስፋት ጥቅጥቅ ያለ ጫካ እንጆሪውን ብትል በጣም አሁን ወደ ሰባ አመት ሆኖኛል። በዚህ እድሜ ውስጥ የነበረው እንዳልነበረው ሆኖ ነው እና በጣም ነው የሚያንገበግበኝ። እሱም ነው የቆረቆረውን ዛሬ ለሚታየው የአየር ንብረት ለውጥና ለውጤቶቹ ብሎም በአካባቢ በሚያሳድሩት ተጽዕኖ ተጠያቂው የሰው ልጅ ነው አይደለም የሚለው ጥያቄ በአንዳንዶቹ ዘንድ አከራካሪ ነው። ብዙዎቹ የዘርፉ ሊቃውንት ግን የሰው ልጅ ለዚህ በአብዛኛው ተጠያቂ ነው ሲሉ አያሌ ማረጋገጫዎችን ያቀርባሉ። የሰው ልጅ ለኖሮ በሚያደርገው የማያቋርጥ ትግል በእጁ ባለው ቴክኖሎጂና ስለ አካባቢው ባለው እውቀት ልክ አካባቢውን እያለማ ይጠቀማል። እውቀትና ቴክኖሎጂ ይበልጥ ባደገና በሰላ መጠንም የሰው ልጅ ከአካባቢው ጋር ተስማምቶ የመኖር ችሎታው ከፍ ይላል፣ ይበልጥ ይበለጽጋል፣ ይበልጥ ነጻ ይሆናል። የእነ ዶክተር ሙሉጌታ ርዕይ ይህን ይመስላል። የሪል ግሪን ጄኔሬሽን ኢትዮጵያ ዓላማም ሰፊ ነው፣ በጣም ሰፊ ነው በታሪክ፣ በሳይንስ፣ በባህል የሀገሪቱን እውነተኛ ነገሮች ለመዘገብ፣ ለመቅረጽም ያሰበ ነው። ሰፊ ነው ግን ለአሁኑ እኛ እዚህ ቦርድ ውስጥ አሁን አዲስ አበባ አካባቢ ያለን ሰዎች ስንሰባሰብ የጭላሎ ጋላማን እንደ ጉልህ አጀንዳ አድርገን ሌላዎቹን ለጊዜው ትተን በዛ ዙሪያ ተሰባስበን ነው ጠቅላላ ጉባኤ ያደረግነው። ሪል ግሪን ጄኔሬሽን ኢትዮጵያን ከመሰረቱት አንዱና የቦርዱ ጸሐፊ ሻምበል በለጠ ማሞ የድርጅቱን ወቅታዊ የስራ ትኩረት ሲያመለክቱ እንዲህ ብለዋል። ቢያንስ አካባቢውን ህዝብ ግንዛቤ ማስጨበጥ ነው። በሌላ በኩል ደግሞ ዛፍ መትከሉ ብቻ ውጤት የለውም። እኛ የምናስበው ሰዎችን ሰዎች ላይ መስራት ነው። የሰዎችን አእምሮ መለወጥ ነው። ፕላስ ደግሞ ሰዎች ተጠቃሚ መሆን አለባቸው። የአካባቢ ሕፃናት ልጆች፣ ቤተሰቦች መረዳት አለባቸው። እነሱ የራሳቸውን የሆነ ገቢ የሚያገኙበትን ሚንሶች መፍጠር ነው። ይህንን ከፈጠርን በኋላ ህዝቡ የራሴ ነው የሚል ዛፍ ተከላውንም ላይ ሁሉንም ነገር የመቀበልና የመንከባከብ አቅም ይኖረዋል የሚል ነው። እና መጀመሪያ ህዝብ ላይ መስራት ነው። ድርጅቱ መስራች ጉባኤውን ባካሄደበት ዕለት የጥናት ጽሑፍ ያቀረቡት ዶክተር አጥላው አለሙ ይህን ትኩረት ሳይንሳዊ መሠረት ያለው እንደሆነ አመልክተዋል። ጥናቶች መካሄድ እንዳለባቸው ጠቁመዋል። ጥናቶቹ ደግሞ የተቀናጁና አንዱ ሌላውን የሚደግፍ መሆን አለበት ይላሉ። ለዚህም ለአርባና ለ30 ዓመት የሚያገለግል መሪ እቅድ ወይንም ማስተር ፕላን መንደፍ ያስፈልጋል። ዶክተር አጥላው አለሙ ማስተር ፕላን ለማድረግ የ30 40 ዓመት እቅድ ለማውጣትና ተደጋግፎ ለምሳሌ ኤንቫይሮንሜንት ላይ በማተኮር ብቻ የሚመለስ ጥያቄ አይደለም። ሰዎች መኖሪያ ይፈልጋሉ። ዛፍ ትከሉ ተብሎ በማግስቱ ይቆርጡታል። ለምን እንጨት ያስፈልጋቸዋል። በአካባቢው ስራ ካልተፈጠረ የኢኮኖሚያዊ መንገዶች መኖሪያ መንገዶች ካልተፈጠሩ ኢንቫይሮሜንቱን ብቻ እመልሳለሁ ማለት አይቻልም። ሶሻል ኮንፍሊክቶችን የሚቋቋሙ ነገሮች ካልተደረጉ በአንዱ አቅጣጫ ብቻ በመሄድ መፍትሄ አይኖሩም። እንዲህ ያለ ሰፊ ስራ ለማከናወን መቼም ገንዘብ ያስፈልጋል። ገንዘቡ ደግሞ ጥቂት አይደለም፣ ብዙ ገንዘብ ያስፈልጋል። ከየት ሊመጣ ነው? ዶክተር ሙሉጌታ በቀለ መልስ አላቸው። ሰፊ ዓላማ ሰፊ ገንዘብ ምንጭ ማግኘት ያለበት ስለሆነ በእቅድ እንደ መነሻ ሀሳብ ማሰባሰቢያ ሀሳብ ይዘን ለመንቀሳቀስ እውቅና ችሎታ ያላቸውም ሰዎች በዚሁ በጎ አድራጎት ድርጅት ውስጥ ሰዎችን አገኝተናል። በዚህ በመነሻ ሀሳብ ማፍለቅ ላይ ብዙ ልምድ ያላቸውን አሳትፈን በእነሱ ዙሪያ ትናንሽ ንዑስ ኮሚቴዎችን ዘርግተን ይህንን ገንዘብ ለማሰባሰብ በዓለም አቀፍ ደረጃ ለገቢ ለማሰባሰብ አስበናል። በጎ አድራጎት ድርጅታችንም ዘጠና በመቶ ከውጭ አስር በመቶ ከሀገር ውስጥ ፈቃድ ያለው በጎ አድራጎት ድርጅት በመሆኑ ያ እድል ይሰጠናል። በማህበር ውስጥ በተለያዩ መስኮች እውቅና ያላቸው ሰዎች በእርግጥም አሉ። ከእነዚህ መካከል አገሪቱን በመላ ዓለም ካሳወቋት ዝነኛ ኢትዮጵያውያን መካከል አትሌት ኮሎኔል ደራርቱ ቱሉ በመስራች ጉባኤው ላይ ተገኝታ ነበረ። ያለውን ችግር እንግዲህ አብረን ለመቅረፍ ነው። ይሄ ችግር የአንድ አካባቢ ችግር፣ የአንድ ሀገር ችግር ሳይሆን የዓለም ችግር ነው። እንደ ኢትዮጵያም፣ እንደ አፍሪካም፣ እንደ ዓለምም እየተከሰተ ያለ ችግር ነው እና ይህንን እንግዲህ ሁሉም በየፊናው እንግዲህ ይህንን ችግር ለመቅረፍ ሁሉም የድርሻውን እንድወጣ ነውና እኔም እንደ አንድ ሰው እንደ አንድ ኢትዮጵያዊ እንደ አገር እንደ ተወላጅም እንደ አሁን በተጀመረው አንድ ተወላጅም ግዴታ ይለወጣ ነው ማለት ነው። መቼም በታዋቂነትሽ ብዙ ነገር ልታረጊልሽ ትችያለሽ ለዚህ ድርጅት። አዎ በደንብ በምገባ። የጭላሎ ጋላማ ሰንሰለታማ ተራራዎች ዛሬ ወዳሉበት መራቆትና መጎሳቆል የደረሱት በረዥም ዓመታት ነው። ወደነበሩበት ልምላሜ ለመመለስ የዛኑ ያህል ሳያስፈልግ አይቀርም። ይህ ግን ዛሬ መጀመር አለበት ይላሉ ዶክተር ሙሉጌታ በቀለ። የሚፈለገውን ውጤት በእድሜያቸው እንደማያዩት ይናገራሉ። ይሁንና ትንሿን ድርሻችንን ለመወጣት ቆርጠናል ይላሉ። በዚህ ወትር ትህትን ናቸው። ለሪል ግሪን ቪዥን ጄኔሬሽን ኢትዮጵያ መልካም ውጤት እንመኛለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ቴክኒሻን፣ አሽዋን ካሌ፣ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እያስተናገድናችሁ የቆየ ነው አዲሱ አበብና ሶሎሞን አባተንን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኛ በኩል ከአስቴር አወቀ ጣይቱ ጋር እንተዋችሁ መልካም ዓለም አቀፍ የሴቶች ቀን ጤና ይስጥልኛል